የዲደብሊው ዜና ጤና ይስጥልኝ አድማጮች። በመጀመሪያም ዋና ዋና ርዕሶቹ፤ በደቡብ ኢትዮጵያ ክልል ከ40 ሺህ በላይ የመንግስት ሰራተኞች ያለመደብ መቀጠራቸውን የክልሉ ርዕሰ መስተዳድር ተናገሩ። ርዕሰ መስተዳድር አቶ ጥላሁን ከበደ በአርባ ምንጭ ከተማ በተካሄደው የክልሉ ስድስተኛ ዙር አምስተኛ መደበኛ ጉባኤ ላይ እንደተናገሩት በክልሉ ለመንግስት ሰራተኞች የተፈቀደው 115860 ህጋዊ የመዋቅር መደብ ብቻ ነው። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ በኪየቭና በሞስኮ መካከል የሚካሄደው ጦርነት እንዲቆም ባቀረቡት ሶስተኛ ዙር የድርድር ሀሳብ እንደምትስማማ ክሬምሊን ዛሬ አረጋገጠች። የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ሩሲያ በኬቭ ሀሳብ እንደምትስማማ አስታውቀው እስካሁን ግን የንግግሩ ቀን እንዳልተወሰነ ተናግረዋል። የእስራኤል ጦር ወደ ጋዛው ዴር አልባላህ ዛሬ ታንኮቹን አሰማራ። ጦሩ የተቀሩት የእስራኤል ታጋቾች ይገኙበታል ብሎ በሚያምንበት በዚሁ አካባቢ ባካሄደው ድብደባ ቢያንስ ሶስት ፍልስጤማውያን ተገድለዋል፣ ሌሎችም ቆስለዋል ሲሉ የጋዛ ሐኪሞች ተናግረዋል። ዜናው በዝርዝር በደቡብ ኢትዮጵያ ክልል ከአርባ ሺህ በላይ የመንግስት ሰራተኞች ያለመደብ መቀጠራቸውን የክልሉ ርዕሰ መስተዳድር ገለጹ። የክልሉ ርዕሰ መስተዳድር አቶ ጥላውን ከበደ ከመዋቅር ውጪ ተካሂዷል ስላሉት የሰራተኞች ቅጥር የተናገሩት በአርባ ምንጭ ከተማ በተካሄደው የክልሉ ስድስተኛ ዙር አምስተኛ መደበኛ ጉባኤ ላይ ነው። በክልሉ ለመንግስት ሰራተኞች የተፈቀደ 115860 ህጋዊ የመዋቅር መደብ ቢኖርም በህገ ወጥ ቅጥርና ዝውውር የተነሳ ከመዋቅር ውጭ ተቀጥረው የተገኙ ሰራተኞች ቁጥር በአስደንጋጭ ሁኔታ ጨምሮ መገኘቱን ርዕሰ መስተዳድሩ ተናግረዋል። በአጠቃላይ በድምሩ እንደ ክልል 115 860 መደብ ተፈቅዶ ፈቅደን እያለን እንደ መንግስት ተቀጥሮ ያለው 142 948 ሰራተኛ ወደ 40693 ሰራተኛ ያለ መደብ ከተቀጠረ ደሞዝ ይከፈልታል። እንዴት አድርገን ነው ፕሮጀክት ፋይናንስ ማድረግ የሚንችለው? ህገ ወጥ የሰራተኞች ቅጥር ክልሉ ለልማት ስራ በሚያውለው በጀት ላይ ጫና ማሳደሩን ርዕሰ መስተዳደሩ ተናግረዋል። ያም ሆኖ አቶ ጥላሁን መንግስታቸው ከህግ ውጭ ተቀጥረዋል ያላቸውን ሰራተኞች ጉዳይ በምን መልኩ ለማስተካከል እንዳቀደ የጠቀሱት ነገር አለመኖሩን ሸዋንግዛው ወጋየሁ ከሐዋሳ ዘግቧል። በደቡብ ኢትዮጵያ ክልል አሪ ዞን ደቡብ አሪ ወረዳ በደረሰ የመሬት መደርመስ አደጋ የአንድ ቤተሰብ አባላት የሆኑ አምስት ሰዎች ህይወት አለፈ። የወረዳው አስተዳደር እንዳስታወቀው አደጋው ትናንት እሁድ ከምሽቱ ሁለት ሰዓት አካባቢ በወረዳው ኮመር በተባለ ቀበሌ ውስጥ ነው የደረሰው። በአካባቢው የጣለው ዝናብ ባስከተለው የመሬት መንሸራተት አደጋ በመኖሪያ ቤታቸው ውስጥ የነበሩ አምስት የአንድ ቤተሰብ አባላት ሙሉ በሙሉ አፈር ውስጥ መቀበራቸውን የደቡብ አሪ ወረዳ ዋና አስተዳዳሪ አቶ ግዛው ኃይሌ ልዶች በለ ገልጸዋል። ተከስቶ አምስት ቤተሰብ ባህል ሚስትና ሶስት ልጆች በአንድ ላይ ከነ ቤት ሰምጠዋል ወደ ውስጥ። በጣም ከባድ ነው የተከሰተው ክስተቱ። እስካሁን የተቆፈረ ነው፣ ያው በሰው ኃይል ነው እስካሁን የነበረው። አሁን ማሽን የክልል ቅጥር መንገድና ሂራዎች መጥተው በማሽን ለማውጣት የጥረት የተደረገ ነው። እስካሁን አልተገኘም፣ መስከረ ነው ገና። በደቡብ ኢትዮጵያ ክልል ተዳፋት በሆኑ አካባቢዎች በተደጋጋሚ የሚከሰት የመሬት ናዳ ለበርካቶች ሕይወት መጥፋት ምክንያት እየሆነ ነው ማለታቸውንም ሸዋንግዛው ወጋየው ከሀዋሳ ዘግቧል። በክልሉ ጎፋ ዞን ገዜ ጎፋ ወረዳ ባለፈው አመት ክረምት ደርሶ በነበረው የመሬት መሸራተት ከ300 በላይ ሰዎች መሞታቸው ይታወሳል። በቅርብ ጊዜው የኬንያ የጎዳና ላይ ተቃውሞ ሚና ነበረው የተባለው ታዋቂው የኬንያ አክቲቪስት ቦኒፋስ ሞዋንጊ በሕገ ወጥ መንገድ ያስለቃሽ ጢስ ተተኳሾች በመያዝ ዛሬ ተከሰሰ። ተጠርጣሪው ካለ ሕጋዊ ፈቃድ ሶስት የአስለቃሽ ጢስ ተተኳሾች እንደተገኙበት በቀረበበት ክስ ላይ ተመልክቷል። ጠበቃው ትናንት ለጋዜጠኞች እንደተናገሩት ግን ሞዋንጊ የተባለው ተተኳሽ ኖሮት አያውቅም። የኬንያ መንግስት ተቃዋሚዎች መሪዎችና የአክቲቪስቱ ተከታዮች ሞዋንጊ ከዚህም ጠንከር ያሉ የሽብር ክሶች ሊቀርቡበት ይችላል ይችላሉ የሚል ስጋት አላቸው። ሙዋንጊ ዛሬ ፍርድ ቤት ከቀረበ በኋላ ወዲያውኑ በዋስ ተለቋል። ባለቤቱ ባለፈው ቅዳሜ በኤክስ ገጻቸው እንደጻፉት የጸጥታ ኃይሎች ቤታቸውን በርብረው የሙዋንጊን ኤሌክትሮኒክስ መሳሪያዎች ወስደዋል። ፖሊስ አርብ ያሰረውን ሙዋንጊን በኬንያው የጎዳና ላይ ተቃውሞ የረብሻ እንቅስቃሴዎችን የማመቻቸት ስራም ውስጥ ተሳትፏል ሲል ተናግሮ ነበረ። የኬንያ ሰብአዊ መብቶች ኮሚሽን ክሱን የፈጠራ ሲል አጣጥሎታል። ይህ ዶችቨለ ዲ ደብሊው ነው። ክሬምሊን የዩክሬኑ ፕሬዚዳንት ቮሎዲሚር ዜሌንስኪ በኬቭና በሞስኮ መካከል የሚካሄደው ጦርነት እንዲቆም ባቀረቡት ሶስተኛ ዙር የድርድር ሀሳብ እንደምትስማማ ዛሬ አረጋገጠች። የክሬምሊን ቃል አቀባይ ድሚትሪ ፔስኮቭ ዛሬ እንደተናገሩት ባለፈው ቅዳሜ ዜሌንስኪ በዚህ ሳምንት መጨረሻ ላይ ሁለት ወገኖች ውይይት እንዲያካሄዱ ባቀረቡት ሀሳብ ሩሲያ ተስማምታለች። ይሁንና፣ እንደ ፔስኮቭ፣ እስካሁን ለንግግሩ የተወሰነ ቀን የለም። ፔስኮቭ እንዳሉት ሁለቱ ወገኖች ከዚህ ቀደም ባካሄዱት ውይይት አቋማቸውን ያሰፈሩባቸውን ወረቀቶች ተለዋውጠዋል። የሩሲያ ዜና አገልግሎቶች እንደዘገቡ ግን የአመለካከቶች ልውጥና ድርድሮች ገና በእንጥልጥል ያሉ ጉዳዮች ናቸው። በዚህ የተነሳም ፔስኮቭ ጠንካራ ዲፕሎማሲያዊ ስራ አሁንም አስፈላጊ ነው ብለዋል። የጀርመን የመከላከያ ሚኒስትር ቦሪስ ፒስቶሪየስ ዩክሬን የሩሲያ ኃይሎችን ጥቃት መከላከል እንድትችል በርሊን ያወጣችውን የተጨማሪ እርዳታ እቅድ ዛሬ ይፋ አደረጉ። ፒስቶሪየስ ዛሬ የኬቭ አጋር የሆኑ ምዕራባውያን ሀገራት ባካሄዱት ስብሰባ ላይ ዩክሬን ለምታመርታቸው የረዥም ርቀት ድሮኖች ጀርመን የፋይናንስ ድጋፍ እንደምታደርግ አስታውቋል። ፒስቶሪየስ እንዳሉት ድሮኖቹ የሩሲያ አውሮፕላኖች፣ ድሮኖችና ሚሳይሎች በዩክሬን በከተሞቿና በመሰረተ ልማቶቿ ላይ አደጋ ከማድረሳቸው በፊት ያወድሟቸዋል። እነዚህ በጀርመን የገንዘብ ድጋፍ የሚመረቱት የመጀመሪያዎቹ ስልቶች በሚቀጥሉት ቀናት ለዩክሬን ጦር ኃይል ይሰጣሉ፣ በአስቸኳይም ስራ ላይ ይውላሉ። ፓትሪየት የአየር መቃወሚያ ስልትን በተመለከተም ፒስቶሪየስ ዩክሬን ራሷን ከሩሲያ የአየር ጥቃቶች ለመከላከል አምስት ተጨማሪ የፓትሪየት ስልቶች እንደሚያስፈልጓትም ተናግረዋል። ከምንም አስቀድሞ የዩክሬንን የአየር መቃወሚያ በአፋጣኝ ማጠናከር ያስፈልጋል። ጀርመን ተጨማሪ የአየር መከላከያ ስርዓቶችንና በጣም አስፈላጊ የሆኑ ተተኳሾችን ታቀርባለች። ዋሽንግተን በሄድኩበት ወቅት ከአሜሪካን መከላከያ ሚኒስትር ፔት ሄክስ ጋር ጀርመን በተቻለ ፍጥነት አስፈላጊ የሆኑትን አምስት የፓትሪየት ስርዓቶችን እንደምታዋጣ ተስማምተናል። ጀርመን እያንዳንዳቸው አንድ ቢሊዮን ዩሮ የሚያወጡ ሁለት የፓትሪዮት ሚሳይል ስልቶችን ከአሜሪካን ገዝታ በቀጥታ ለዩክሬን ለመስጠት ከዚህ ቀደም ቃል ገብታ ነበረ። ሆኖም እነዚህ ስልቶች አሁን የሉም። ስለዚህ ጀርመን ካሏት ዘጠኝ የፓትሪዮት ሚሳይል ስልቶች ሁለቱን ለዩክሬን ሰጥታ በኋላ ከዩናይትድ ስቴትስ ልትተካ ነው። የእስራኤል ጦር የተቀሩት ታጋቾች ይገኙበታል ብሎ ወደሚያምንበት ወደ ጋዛው ዴር አልባላህ ዛሬ ታንኮቹን አሰማራ። በዚሁ አካባቢ በተካሄደ ድብደባ ቢያንስ ሶስት ፍልስጤማውያን ተገድለዋል፣ ሌሎችም ቆስለዋል ሲሉ የጋዛ ሐኪሞች ተናግረዋል። በሮይተርስ ዘገባ መሰረት በአካባቢው የነበሩ ስምንት መኖሪያ ቤቶችና ሶስት መስጊዶችም በድብደባው ጉዳት ደርሶባቸዋል። ከአንድ ቀን ቀደም ሲል ጦሩ ከሐማስ ሚሊሻዎች ጋር ውጊያ ለማካሄድ ማቀዱን በመግለጽ ነዋሪዎች ስፍራውን ለቀው እንዲወጡ ትዕዛዝ አስተላልፎ ነበረ። በዚሁ መሰረትም ነዋሪዎቹ አካባቢውን ለቀው ወደ ዴር አልባላህ ባህር ዳርቻ እና ወደ ካን ዩኑስ ሸሽተዋል። እስራኤል ዛሬ በካን ዩኑስ ባካሄደችው የአየር ድብደባ በድንኳን የተጠለሉ ቢያንስ አምስት ሰዎች መገደላቸውን የጋዛ የሕክምና ምንጮች ተናግረዋል። ከሟቾቹ መካከል ባልና ሚስትና ሁለት ልጆቻቸው ይገኙበታል። ስለ ዴር አልባላሁም ሆነ ስለ ካን ዩንሱ ጥቃት እስራኤል እስከ ዛሬ ረፋድ ድረስ ምንም አላለችም። ሆኖ የእስራኤል ጦር ነዋሪዎቹን ውጡ ወዳለበት ወደ ዴር አልባላ ቀበሌዎች እንዳልገባ፣ የጠላትን አቅምና የአሸባሪዎችን መሰረተ ልማት ለማውደም ግን በጠንካራ በጠንካራ ኃይል መንቀሳቀስ መጀመሩን አስታውቋል። እስካሁንም ወደ አካባቢው ያልዘመተው ሃማስ በስፍራው ታጋቾችን ሳይዝ አልቀረም በሚል ጥርጣሬ መሆኑን የእስራኤል ምንጮች አስታውቀዋል። ጋዛ ውስጥ ተይዘዋል ከሚባሉት ሀምሳ ታጋቾች ቢያንስ ሀያው በሕይወት አሉ ተብሎ ይታመናል። የታጋቾቹ ሁኔታ እንደሚያሳስባቸው የሚናገሩት ቤተሰቦቻቸው፣ ጦሩ ታጋቾቹን እንዴት እንደሚጠብቅ ማብራሪያ እንዲሰጣቸው ጠይቀዋል። ይህ ዶችቨለ ዲደብሊው ነው። ዶችበለ ዜናውን ለማብቃት እነሆ ዋና ዋና ርዕሶቹን በድጋሚ በደቡብ ኢትዮጵያ ክልል ከአርባ ሺህ በላይ የመንግስት ሰራተኞች ያለመደብ መቀጠራቸውን የክልሉ ርዕሰ መስተዳድር ተናገሩ። ርዕሰ መስተዳድር አቶ ጥላሁን ከበደ በአርባ ምንጭ ከተማ በተካሄደው የክልሉ ስድስተኛ ዙር አምስተኛ መደበኛ ጉባኤ ላይ እንደተናገሩት በክልሉ ለመንግስት ሰራተኞች የተፈቀደው 115860 ህጋዊ የመዋቅር መደብ ብቻ ነው። የዩክሬኑ ፕሬዝዳንት ቮሎዶሚር ዜሌንስኪ በኬቭና በሞስኮ መካከል የሚካሄደው ጦርነት እንዲቆም ባቀረቡት ሶስተኛ ዙር የድርድር ሀሳብ እንደምትስማማ ክሬምሊን ዛሬ አረጋገጠች። የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ እንዳሉት፣ ሩሲያ በኬቭ ሀሳብ ተስማምታለች፣ እስካሁን ግን የንግግሩ ቀን እንዳልተወሰነ አስታውቀዋል። የእስራኤል ጦር ወደ ጋዛው ዴር አልባላህ ዛሬ ታንኮቹን አሰማራ። ጦሩ የተቀሩት የእስራኤል ታጋቾች ይገኙበታል ብሎ በሚያምንበት በዚሁ አካባቢ በአካሄደው ድብደባ ቢያንስ ሶስት ፍልስጤማውያን ተገድለዋል፣ ሌሎችም ቆስለዋል ሲሉ የጋዛ ሐኪሞች ተናግረዋል። ዜናው በዚሁ አበቃ።